በድንበር አካባቢ ያሉ ለይቶ ማቆያዎችን ለማጠናከር ጥረት እየተደረገ ነው ሲሉ የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ በተለይ ለቪኦኤ አስታወቁ። በመላ አገሪቱ በዋናነት በአዲስ አበባና በድንበር አካባቢዎች 170 ለይቶ ማቆያዎች ከ70 ሺ በላይ ኢትዮጵያውያን እንደሚገኙ የተናገሩት ዶክተር ደረጀ መጣበብ በሚስተዋልባቸው የለይቶ ማቆያ ጣቢያዎች የማስፋፊያ ስራ ለመስራት የሚያስችል ድጋፍ ከዓለም ባንክ መገኘቱንም ተናግረዋል። በደወሌ ለይቶ ማቆያ ያለውን መጨና ሰማነ ቀለመቀነስም ከዩኒሴፍ የተገኙ አራት ድንኳኖችን አራርቆ በመትከል ስራ እንደሚያስጀምሩም ተናግረዋል። ሚኒስተር ዴታውን አዲስ ቸኮላ አነጋግሯቸዋል። ወደ ዘገባው። ለስራ ጉብኝት ላለፉት ሶስት ቀናት በድሬዳዋ ሐረር ና ጎራባች የሶማሌ ክልል ወረዳዎች የሚገኙት የጤና ሚኒስትር ዴታው ዶክተር ደረጀ ድጉማ በሀገራችን ያሉትን የለይቶ ማቆያዎች ለማስፋፋት ሚኒስትር መስሪያ ቤታቸው ጥረት እያደረገ ነው ብለዋል። ኮሮናን ለመከላከልም ለለይቶ ማቆያዎች ትልቅ ትኩረት መሰጠት ይገባልን ያሉት በሀገር አቀፍ ደረጃ ከውጭ የሚመጡ ዜጎችን በለይቶ ማቆያዎች በማስቀመጥ ኮቪድ-19ን ለመከላከል አዲስ አበባ ላይ ትኩረት ተሰጥቶ ሲሰራ ነበር ያሉት ዶክተር ደረጀ፣ አሁን ግን ለድንበር አካባቢዎች ጭምር ትኩረት ሰጠን እየሰራ ነው ብለዋል። በአሁኑ ሰዓት በ170 ለይቶ ማቆያዎች ሰባ ሺ ኢትዮጵያውያን እንደሚገኙ ያስታወቁት ዶክተር ደረጀ፣ ሆኖም ለይቶ ማቆያዎቹ ብዙ ፈተና ያለባቸው ናቸው ይላሉ። ከፍተኛ ቻለንጅ እያጋጠመን አለ። አንደኛው ሰዎች ወደ ለይቶ ማቆያ ኳራንቲን ሰንተር መግባት አይፈልጉም። ያው ሁሉም ባንልም፣ አብዛኛው ግን ያው ቤት አይደለም እንደሚያስቸግር እናውቃለን። ብዙዎቻቸው ሙሉ የሆነ ቁሳቁስ ላይ ኖራቸው ይችላል። አልባሳት በቂ ላይ ሆኑ ይችላሉ። ምግቦች ምናምን ብቻ ችግር ሊሆን ይችላል። ግን አሁን ስለ በሽታውን ስናስብ ግን የአንድ ሰው በሽታ ሳይሆን አንድ ሰው ሾልኮ ከገባ ቤተሰቡ ነው የሚያዘው፣ አገሪቷ ውስጥ ችግር ይፈጠራል ማለት ነው። ይሄን ካለማሰብ የተነሳ አንዳንዴ ማምለጥ፣ መጥፋት፣ ሾልኮ በተለያየ በኩል ጥታ አካልም እንዳያገኛቸው የመጥፋት ነገሮች አሉ እያጋ የሚያጋጠመውን አለ ሆኖ በጣም ፖዚቲቭ እየሆኑ ያለው አለ ለምሳሌ ሶማሌን መውሰድ ይቻላል። ከትናንት ወዲያ ሶማሌ ውስጥ እንግዲህ ወደ 5 የሚሆን በአንድ ቀን ፖዚቲቭ ከአንድ ካምፕ ውስጥ ደዋሌ ላይ ተገኝተዋል። ሌላም ቦታ ተመሳሳይ ነገሮች አሉ። አሁን በመተማ በኩል ያለውን ጉዳይ አስከፊ ነው ማለት ይቻላል። በአብዛኛው አማራ ክልልና ሶማሌ ጅቡቲን አፋርን ከወሰድን ከ80 ፐርሰንት በላይ የሚሆኑት በእነዚህ ቦታዎች ላይ የገቡ ሰዎች ናቸው። ስለዚህ የተለየ ትኩረት የሚጠይቅ ቦታ ሆኗል። የኮሮና ቫይረስ ለኢትዮጵያ ብቻ ሳይሆን ለሌላው ዓለምም ድንገተኛ ዱብዳኔ ያሉት ዶክተር ደረጀ ከዚህ አንጻር አስፈላጊውን ቅድመ ዝግጅት አሟልቶ የመከላከል ስራውን ለመስራት በቂ ጊዜ አልሰጠም ይላሉ። ይሁንና አቅም በፈቀደ መጠን ሁሉም ባለድርሻ አካላት ተቀናጅተው ርብርብ እንዲያደርጉ ነው ጥሪ ያቀረቡት። አልፎ አልፎ ከለይቶ ማቆያዎች ጠፍቶ ለማምለጥና ከኬላ ውጭ ባሉ አሳቻ መንገዶች አማካኝነት ድንበር አልፎ ለመግባት የሚደረጉ ጥረቶችን የጸጥታ ኃይሉና ድንበር አካባቢ ያሉ ለይቶ ማቆያዎችን በባለቤትነት የሚያስተዳድረው የሰላም ሚኒስቴር አስፈላጊውን ክትትል በማድረግ እንዲቆጣጠሩ ጠይቀዋል። በውጭ የሚገኙ ወገኖቻችን በተቻለ መጠን ተባረው ወደ ኢትዮጵያ እንዳይመጡ በውጭ ጉዳይ ሚኒስቴር በኩል አስፈላጊውን የዲፕሎማሲ ስራ እንዲሰራም ጥሪ አቅርበዋል። ዩኒቨርሲቲዎቻችንም ያላቸውን የሰው ኃይል አቅም ለመከላከል ስራው እንዲያውሉ ነው የጠየቁት። በድንበር አካባቢ ያሉ ለይቶ ማቆያዎች የተጣበቡ መሆናቸውንና በዚህ ረገድ የታሰቡ መፍትሄዎችን በማስመልከት ዶክተር ደረጀ ደወሌን ማሳያ አድርገው የተናገሩት አለ። ይህን ያክል ሰው ይመጣል በቦርደር ብለን አላሰብንም ነበር። አንደኛ ዜጎቻችን በዚህ ደረጃ ተመልሰው ይመጣሉ፣ ሌሎች ሀገሮችም ዜጎቻችን እንደዚህ እንዲመለሱ ይገፋሉ ብለን ብዙ አልጠበቅንም ነበር። እንግዲህ አሁን ሆኗል። ይሄ ከአቅም በላይ ነው። አሁን ተጨማሪ የማቆያ ቦታዎች በጣም ያስፈልጉናል። ይህንም በሁለት መንገድ ማየት አንደኛ ያው ሩቅ ቢሆንም ግን ሩቅ መንገድ እነዚህ ሰዎች ማምጣት በራሱ የራሱ አደጋ አለው። ሰዎች አብሮ ይሄዳሉ። ማን በሽታው አለው ማን ነው የለው የሚለው ነገር ስለማይታወቅ መኪና ውስጥ አብሮ ሲመጡ እሱም ሌላ የራሱ የሆነ ሪስክ አለው። ግን ዞሮ ዞሮ ከሁለት ክፉ ነገሮች እንግዲህ የተሻለውን ክፉ ትመርጣለ። ወደ ዩኒቨርሲቲዎችና ወደ አቅራቢያ ወዳሉ ከዚህ በፊት የተሰሩ ህንፃዎች፣ ግለሰብ ህንፃ ሊሆን ይችላል፣ ሆቴሎች ሊሆኑ ይችላሉ፣ ሌላም ነገር የተሰሩ ህንፃዎችን ትንሽ ሞዲፋይ አድርገን እየተቀበልን እንገኛለን። በተቻለ መጠን እንግዲህ ውጭ ያሳደር ነው ሰው የለም እየተቀበልን እንገኛለን። አሁን ስናየው ግን በጣም ሰው ከመጨመሩ የተነሳ ሌላ መደጋ እየመጣ ስለሆነ ማስፋት አስፈላጊ ነው። አስፈላጊ ይላል። ለምሳሌ ደዋል ላይ ሆነን ካንደ ለምሳሌ ብናነሳ እዛ አካባቢ ያሉት ቦታዎች ሞልቷል። አሁን በተጨማሪ አራት ድንኳኖችን ዩኒሴፍ በቅርቡ እንደሚሰጠን ኦልሬዲ መልሰውልናል። እሱን ኢሚዲትሊ እዛ እንተክላለን። የተወሰነ ዘርዘር ለማድረግ እንሞክራለን። በዛ ብቻ አያበቃ። ጤና ሚኒስቴር እንግዲህ ያለን ሪሶርስ በደንብ ተጠቅመን እዛ ወካይ ማስፋት አስፈላጊ ነው የሚሆነው እነዚያን ሰዎችም ከዛ ጓጉዘን ወደ ድሬዳዋ ዩኒቨርሲቲ የምናመጣ ከሆነ ሀረማያ ዩኒቨርሲቲ የምናመጣ ከሆነ በአንድ በኩል መምጣታቸው ጥሩ ሊሆን ይችላል። ግን መንገድ ላይ ብዙ የሚበከል ሰው ይኖራል አብሮ ስመጣ፣ እዚህም ስመጡ ደግሞ ሌላ ከህብረተሰቡ ጋር የመቀላቀል የመጥፋት እድልም አለ፣ ባለፈው እንዳጋጠመ፣ እሱም ሌላ አደጋ አለው። እዚህም ደግሞ ለመቀበል ያለው ተነሳሽነትም ያለፉትን ችግሮች እያዩ አነስተኛ ነው። ስለዚህ ሰዎችም በመሀል ላይ መንገላታት እንዳይመጣ እዛው ለመጨመር በጀት ንያዝ ነው አለን። ዓለም ባንክም የተወሰነ ገንዘብ ድጋፍ እያደረገ ነው። በፍጥነት አይሶሌሽን ና ኳራንቲ ኮንቲን ሰንተር ክልሎች፣ በተለይ ችግር ያለበት ቦታ ላይ እንዲሰሩ እያሉ ነው። እሱንም አግኝተናል። እሱን ቶሎ ወደ ስራ እንገባለን። ዶክተር ደረጀ በድንበር አካባቢ ለይቶ ማቆያዎችን ብቻ ሳይሆን የመመርመሪያ ማዕከላትንም እንደሚያስፋፉ የተናገሩ ሲሆን ባለፈው ቅዳሜ በድሬዳዋ የተመረቀው የኮቪድ-19 የምርመራ ማዕከል ለዚህ እንዳብነት ሊቀርብ የሚችል ነው ብለዋል። የሶማሌ ክልል ባለፈው ሳምንት የደውል ለይቶ ማቆያ ከአቅሙ በላይ ሰዎችን ስለያዘ ለማስፋፊያ ድጋፍ ይደረግልኝ ወይም የድሬዳዋ ና ሀረማ ዩኒቨርሲቲዎች ለከስደት ተመላሾች በለይቶ ማቆያነት አገልግሎት እንዲሰጡ ጥሪ አቅርበው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ